የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ1922 ና 25 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ቴዲ አፍሮ ረዥሙን ቀጠሮ አክብሮ አሁን ረዘም ላለ ወቅት ተገኝተዋል። ከአሜሪካ ድምፅ ስቱዲዮ አስራ የለመዳፍ ስቱዲዮ 53 ነው። አሁን ስቱዲዮ 53 ስለ ህይወትና ስለ ሙዚቃ እንዲሁም ወዲህ ወደ ዩናይትድ ስቴትስ ስለመጣበት ሽልማት እናወጋለን። በሁለት ነገር ነው፣ አንደኛው ለመረዳት መፍቀድ እና አለመፍቀድ፣ ሌላው ደግሞ ለመረዳት መቻል እና አለመቻል። እና አንድ ነገር ለመረዳት መፍቀድ ሲኖር ነው የነገሩን ጥልቀት ያለውን ችግሩን መጠንም አይቶ መፍትሄውንም ለማየት የሚቻለው። በተዘጋ ልብ ምንም እውነት አይገለጥም። ይህን ለምን ሆነ አይባልም። ሆኗል፣ እንዴት መሆን አለበት ነው፣ ምን ይሻላል? በጥበብ ስራዎች መነጋገር ይቻላል። በጥበብ ስራዎች መነጋገር ይቻላል እንበል። እልል እልል፣ እናወድሳቸው የኢትዮጵያ ልጆች፣ የሲድ ምርጥ ናቸው። በ1993 ዓመተ ምህረት በፈረንጆች አቆጣጠር ሲቀየስ አመሰራረቱ አክብሮትን የኢትዮጵያ ሀብት የሆኑትን ትልቅ ሙያ የሰሩትን በሕይወት እያሉ አንዳንድ ጊዜም ደግሞ ሞት ከቀደመን ከሞቱ ሰዎችም እንድናከብር በሚል ነው። እነዚህ አንጋፋ የሆኑ መስራች አባላት እዚህ ያደረሱትን ድርጅት ከነሱ ደግሞ ተረክበን ወደ ተሻለ ደረጃ ለማድረስ ከፍተኛ የሆነ የመንፈስ መነሳሳት አለን። አቶ አክሊሉ ደምሴና አቶ ተስፋዬ ኃይሌ መስራች የቦርድ አባላት ናቸው። አቶ ቢንያም ሙልጌታ ከድርጅቱ አዳዲስ ተተኪ የአመራር አባላት አንዱ ነው። ድርጅቱ የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት በእንግሊዝኛው ምህጻረ ቃል ሲድ ማህበረ ግዩራን ዘረ ኢትዮጵያ የአማርኛ መጠሪያው ነው። የማለዳ ጅማሮውን ዛሬ የደረሰበትንና ብሎም ያለፉትን 25 ዓመታት ጉዞውን መለስ ብለን መልከት እናደርጋለን። የነገ መንገዶቹንና አቅጣጫውንም ወደፊት በሚያሳየው መነጥር አቅርበን ለማየት እንጥራለን። የመንገድ ነገር ብታነሳ አዲሱ ዛሬ መንገዳችን ከዋሽንግተን ዲሲ ጎዳናዎች የሚያስወ ጣን በንጉሥ አክሊሉ የአዲስ አበባ ጥንቅር ብቻ ይመስላል። ቀደም ብለን ያስተዋወቅ ነው ከአሜሪካ ድምፅ የቴሌቪዥን ስቱዲዮ የሚያቆየንን የቴዲ አፍሮን ቃለ ምልልስ ጨምሮ የአየር በረራችን በዋሽንግተን ዲሲ አካባቢ የበረራ መስመሮች ይምሰል እንጂ ቀልባችን ግን እንተ አድማጮቻችን ከያላችሁበት ለመድረስ ነው። እናም የአክብሮትና የናፍቆት ሰላምታችንን በማስቀደም ማኮብኮብ ጀምረናል። ጤና አስጥልን። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከእሁድ ግንቦት 27 2009 ዓ ም የራዲዮ መጽሔት ልዩ ልዩ ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደነን ንጉሡ ታምሬ በምሽቱ አየር የሚናኙትን የእሁድ ድምፆች ያዋድድልናል። እንደምናመሻችሁ አድማጮቻችን፣ ዜናውን የማንብላችሁ አዳኝ ፈሳዬ ነኝ። የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ካለፉት ሶስት ወራት ወዲህ ብሪታንያ ላይ የተፈጸሙት ሶስት የአሸባሪዎች ጥቃቶች በከይሲው ጽንፈኛ የእስላማዊነት ርዕዮተ ዓለም የተሳሰሩ ናቸው ብለዋል። ባለፈው ቅዳሜ ለንደን ድልድይና ቦሮ ገበያ ላይ የተፈጸሙትን ጥቃቶች ለይተው ጠቅሰዋል። በሀገራችን ለአሸባሪነት ያለን ትዕግስት ከልኩ አልፏል አሸባሪነትን ከህዝባዊ አገልግሎትና ከማህበረሰቡ ለይተን ለመንቀል ጠንክረን መስራት አለብን ብለዋል። በቃን የምንልበት ጊዜ ደርሷል ሲሉም የሀገሪቱ መሪ አስረግጠዋል። ለንደን ላይ በተፈጸመው ጥቃት ሰባት ሰዎችና ሶስት አጥቂዎች እንደተገደሉ፣ አርባ ሰዎች ደግሞ እንደቆሰሉ፣ አንዳንዶቹ ከባድ ጉዳት እንደደረሰባቸው የለንደን የፖሊስ ጽሕፈት ቤት አስታውቋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ከአሸባሪነት መታገል በሚመለከት ዓለም ፖለቲካዊ ትክክለኛነትን ማቆም አለበት ብለዋል። ለንደን ላይ የተፈጸመውን ጥቃት የአሜሪካ ፍርድ ቤቶች ከስድስት ዋና ዋና የሙስሊም ሀገሮች የሚጓዙ ሰዎች ወደ አሜሪካ እንዳይገቡ ያወጡትን እገዳ እንዲፈቅዱ ጥሪ ለማድረግ ተጠቅመውበታል። በትዊተር ባስተላለፏቸው ተከታታይ መልእክቶች ዶናልድ ትራምፕ ለብሪታንያ ድጋፋቸውን ገልጸዋል። የለንደኑን ከንቲባ ነቅፈዋል። አሸባሪነትን ስለመታገል አበክረው ተናግረዋል። የጀርመን ቻንስለር አንገላ መርከል ለንደን ላይ የተፈጸመው ጥቃት አሳዝኖኛል፣ አስገርሞኛልም ብለዋል። ድንበሮች ሳይገድቡን በሐዘንና በድንጋጤ አንድ ሆነናል፣ በቁርጠኝነትም እንደዚሁ ሲሉ ዛሬ ባወጡት መግለጫ ምላሽ ሰጥተዋል። ማንኛውንም የአሸባሪነት አይነትን በመታገል በቁርጠኛነት ከብሪታንያ ጎን እንቆማለን ብለዋል። የፈረንሳይ ፕሬዚደንት ኢማኑዌል ማክሮን በበኩላቸው ባለፈው ቅዳሜ በተፈጸመው ዘግናኝና የፈሪዎች ጥቃት ከቆሰሉት መካከል ፈረንሳውያን ይገኙባቸዋል ብለዋል። ፈረንሳይ ከብሪታንያና ከሚመለከታቸው ሀገሮች ጋር ሆና ባላት አቅም ሁሉ አሸባሪነትን መታገል ትቀጥላለች በማለት ተናግረዋል። የሕንድ ጠቅላይ ሚኒስትር ናሬንደራ ሞዲም ጥቃቱ ድንጋጤና ሀዘን ማስከተሉን ገልጸው አውግዘውታል። አሜሪካዊ ቱጃር ማይክል ብሉምበርግ በዓለም ደረጃ ከፍተኛ የአካባቢ ጥራት ብክለት ከሚያደርሱት ሀገሮች አንዷ የሆነችው ዩናይትድ ስቴትስ በኦፊሴል ደረጃ ባይሆንም እንኳን አሜሪካ በፓሪሱ ጉባኤ ላይ የገባቸው ቃል እንዲከበር ለማድረግ ቆርጠው ተነስተዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የአየር ንብረት ለውጥን በሚመለከት አሜሪካ በፓሪስ ካደረገችው ስምምነት እንደምትወጣ ማስታወቃቸው ይታወሳል። ስምምነቱ ብዙ ገንዘብ ያስወጣል፣ የአሜሪካ የንግድ ተቋማት እስከ 2025 ዓ ም ባለው ጊዜ ውስጥ በስምንት ዓመታት ውስጥ ማለት ነው ሰባት ሚሊዮን የሥራ ቦታዎችን ያጣሉ በሚል ነው ትራምፕ እርምጃውን የወሰዱት። የኒውዮርክ ከተማ ከንቲባ የነበሩት ቢሊዮነር ብሉምበርግ ታዲያ የአየር ንብረት ለውጥን አስመልክቶ የተባበሩት መንግስታት ድርጅት ለቀየሰው መሰረተ ሀሳብ መሳካት ሲሉ እስከ 15 ሚሊዮን ዶላር ለመስጠት ቃል ገብተዋል። ይህ አገልግሎት ሀገሮች በፓሪሱ ጉባኤ የገቡት ቃል በተግባር ላይ እንዲያውሉ ይረዳቸዋል። የብሉምበርግ ድረገጽ ባወጣው መግለጫ እንደሚለው ብሉምበርግ የሚከፍሉት እስከ 15 ሚሊዮን ዶላር የሚሆነው ገንዘብ የተባበሩት መንግስታት ድርጅት ከዋሽንግተን ያገኘው የነበረውን ገንዘብ ይተካል። አሜሪካውያን ከታች ሆነው በመምራት ዩናይትድ ስቴትስ ፓሪስ ላይ ፈርመው የነበረውን ስምምነት በተግባር ላይ ያውላሉ። ዋሽንግተን ይህን ለማቆም ልታደርገው የሚችል ነገር የለም በማለት ብሉምበርግ አስገንዝበዋል። ኒውዮርክ ታይምስ ጋዜጣ በዘገበው መሰረት ብሉምበርግ የአሜሪካ ከተሞችና ክፍለ ግዛቶች እንዲሁም የንግድ ኩባንያዎች አሜሪካ የመርዛማ ጋዝ ልቀትን ለመገደብ የገባቸውን ቃል ለማክበር የሚያስችል እቅድ ለተባበሩት መንግስታት ድርጅት ለማቅረብ የሚደረገውን ጥረት እያስተባበሩ ናቸው። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። ሰንበሬ የራዲዮ መጽሔት የመክፈቻ ዜማ ነው። ሰንበሩ ግን እንደ ሌሎች የኪነ ጥበብ ሥራዎች ሁሉ ለሰሚ የተቶ ይመስለናል። እንዳረዳዳችን እያልክ ነው እንግዲህ። ደል ትክክል ነው አዲሱ ወዲሁም ደግሞ ዛሬ ብዙ ወጎች ብዙ ጨዋታዎች አሉን አይደል? አዎን። አሉላ በራዲዮ መጽሔት ቃና የተቃኘው አንዱን እናስቀድማለን። ቴዲ ቴዲ አፍሮ ረዥሙን ቀጠሮ ግጥም የገጠምን አይመስልም። ቴዲ ቴዲ አፍሮ ረዥሙን ቀጠሮ አክብሮ ረዘም ላለ ወግ ዛሬ ተገኝቷል። አድማጮች አዎን ስቱዲዮ 53 ከአሜሪካ ድምፅ የቴሌቪዥን ስቱዲዮ አንዱ መሆኑ ነው። ስለ ህይወት፣ ስለ ሙዚቃ እና ወዲሁም ወዲህ ወደ ዩናይት ስቴትስ ለመጣበት ሽልማት ያወጋናል። ቴዲ ጋር ከመድረሳችን በፊት የሌና ሚቀድም ይመስለኛል። ይሄ የሚያምር መልክን ቴሌቪዥን ላይ ሲወጣ ይበላሻል። ለምን ሆነ አላውቅም። አደጋ ይደርስበታል። ለረጅም ጊዜ የራዲዮ መጽሄትን የተከታተሉ አድማጮቻችን የአውስትራሊያን አድማጫችንን ጨምሮ ፎቶግራፋችሁን ለምን አታኖሩም? ድር ገጻችሁ ላይ የምትታዩበት አጋጣሚ ለምን አይፈጠርም ይላሉ። በራዲዮ መጽሄት የሰራ ናቸው። የቴሌቪዥን ፕሮግራሞች ብዙ አልነበሩም። የተከታተሉ ከሬዲዮ ማይክራፎን ጀርባ ያለውን ሰው የማወቅ ፍላጎት ይኖራል። ና እንድናውቅ እየሰጠን ያሉበት ነበር። ዛሬ አንድ ሌላ እድል ይሰጣችኋል ብዬ ነበር ጠፍተሃል። አንድ ሀሳብ ላቀርብ፣ ቴዲ አፍሮ ላይ ያልተገኘሁት እንደምታውቀው በሌላ ስራ ተጠምጄ ነው። አንዳንድ ጊዜ ሁለታችንም የማናረግበት ጊዜ ያለቃ ለመጠየቅ ቴሌቪዥኗ ላይ ብቀርብ ግን ደስ ይላ የነበረ ከአቅሜ በላይ ሆኖ ነው። ሌላው ግን አለመኖሪን ለአድማጭ ተናግሬያለሁ ከይቅርታ ጋር ግን ባልኖርም ፎቶግራፊ የኔም ያንተም የቴዲም አብሮ እንዲወጣ ጠይቃለሁ ይሄ ሚያግባባ ይመስለኛል ደግሞ ይቅርታ በመጠየቅ እናምናለን እና ይቅርታውን ከአንተን ጀምር እንጂ ሌላ ቦታ የምንወስደዋለን ዛሬ በስርጭታችን ከቴዲ ጋር ወደምናደርገው ወግና ምራ እንግዲያው ቀጥሉ ጤና ስጥልን ተመልካቾቻችን። ቴዲ አፍሮ ዋሽንግተን ዲሲ በሚገኘው የአሜሪካ ድምፅ ስቱዲዮአችን ይገኛል። ቴዲ እንኳን ደህና መጣ። የሰነበተ ቀጠሯችን ዛሬ የያዘ ይመስላል። በቀደመ ፕሮግራማችን መጥፋትህን ስንናገር ነበር። የመጣህበት የኢትዮጵያውያን የሽልማት ድርጅት ማህበረ ጊሯን ዘ ኢትዮጵያ በተባለው የሽልማት ድርጅት ለእውቅና ለክብር ከበቁ የዘንድሮ ተሸላሚዎች አንዱ ሆነ ነው። እንኳን ደስ ያለ ከሽልማት የሚከተል የተለየ ስሜት አለ? ስለ ሽልማቱ ምን ታውቅ ነበር? በእውነት ለመናገር አላውቅም ነበረ ባለፈው ጊዜ በስልክ ስናወራት እዚል እንደሆነ አንተ ነህ እንደውም የሚያስረዳኝ እና ሀያ ምናምን አመት ሆኗቸዋል ብዙ ሰዎችን የሚያበረታታ ሽልማት እንደ ሰጡም አወቅኩኝ። በእለቱም ደግሞ ያን ሁኔታ ሳይ ደስ አለኝ ለምን በእኔ መሸለም ብቻ ሳይሆን እነዛ ወጣቶች ሁሉም ሲሸለሙ ለማበረታታት ሌሎችንም ደግሞ ለማነሳሳት ይረዳል እና ቁም ነገረኛ ሰዎች ናቸው። ይህን አይነት ሀሳብ ይዘው ሀገር ሳትወድ እንደዚህ አታረግም እና ጥሩ ስራ ነው እየሰሩ ያሉት። በዚህ አጋጣሚ ላመሰግናቸው እወዳለሁ። እግዚአብሔር ስጥልኝ። በሽልማቱ የተወሳውን የትውውቅ መንፈስ ለሰው የቀረበውን እንመለከታለን። የማይደፈሩ መንገዶችን የደፈረ በሚል ነበር አስተዋዋቂዋ የገለጸች መሪ ኮከብ የጥቁር ሰው ስራ ህግ ወጣ ይመስላል። የቅርቡ ኢትዮጵያ የሚለውም ብዙዎችን ያነጋገረ የብዙዎችንም ቀልቤሳ በመሆኑ ይታወቃል። የተዋወቅበትም ስሜት ኢትዮጵያውያን በውጭ ሀገር የሚኖሩ ለዚህ ሽልማት ያጭሁና የተቀበሉ ሰዎች ያዩበትን ስም ታያው ያው መቼም ታናሽን በዚህ መጠን ማሞገስና ማድነቅ ሲቻል በእኔ ቦታ ስትሆን ይከብዳል። የተሰሰተ ስሜት የለውም ከፍጹም ቅንነት እና ከእውነተኛ ስሜት የወጣ ነውና ምናልባት ቢበዛብኝ ይሆናል። ወለት በጣም አመሰግናቸዋለሁ። ልዩ ስሜት ነበረው። ዓለም ፀሐይ ማቀራረበው ልዩ ነበረ። መቼም ስለ ራስህ ስት ሲወራ ግን፣ በጣም አመሰግናለሁ። በጣም በጣም ቴዲ ዋናውን ዜና እንዳይቀማ እሰጋለሁ። ትልቁ ላንተ ለክብሩ መብቃት ከአዲስ አበባ ድረስ የመጣህበት ነውና ትልቅ ቦታ ይሰጠዋል። በእለቱ ዝግጅቱ ወቅት ዘግይተህ ነበር የደረስከው እና የናፈቁን ያህል የጠበቁ ይመስላል ታዳሚዎቹ ያም አነጋጋሪ ሆነው ሰንብተዋል። ለምን ዘገየ? በእውነት ለመናገር ከቨርጂኒያ ወደ ዲሲ ነበር የምንመጣው። ዲሲ ነው ሆቴላችን ያለው እና እዛ ሰዓት ላይ ከቨርጂኒያ ወደ ዲሲ መግቢያው የሞተርሳይክል ፓሬድ የሚባል ይሄ በብዙ ግሩፕ ሆነው የሚነዱ ሰዎች ረጅም ሰዓት ለሁለት ሰዓት ከ40 ምናምን ደቂቃ እዛ ጋር ስታክ አርገን ነበር። ከዛ ወዲህ ነው እንግዲህ ቤት ገብተን ልብስ ቀይረን ለመምጣት በተቻለ መጠን የሞከር ነው። ያም ቢሆን ግን መቼም ያለውን እውነተኛ ምክንያት በታማኝነት ለመግለጽ ያህል እንጂ ይቅርታ ከመጠየቅ የሚያስቆም አይደለም እና በዚህ አጋጣሚ በእውነት ከፍተኛ ይቅርታ ጠይቃለሁ። ሌላ ደግሞ እውነት ለመናገር በነበረኝ በተለመደው አካሄድ የፕሮግራሙ መጀመር የኔ ልጃ መምጣት እየጠበቀ እንደነበር አላሰብኩም አላውቅም ነበር። ምክንያቱም ከተሸላሚዎቹ አንዱ እንደመሆነ መጠን ሌሎቹ ሁኔታዎች እየተካሄዱ ቢያንስ እንደርሳለን የሚል ሩጫ ነው ስናደረግ የነበረው። ግን ስንደርስ ደግሞ ልካ ፕሮግራሙ እንዲጀመርም የእኛ መኖር ነበረበት። ይሄ ደግሞ መቼም ገምተህ በተረዳው መጠን ያጋጠመን ነገር ነው እና ያደሞ ሁኔታ ማሳዛኝ ነበር። እዚህ አጋጣሚ ሁሉንም ከልብ ይቅርታ እንጠይቃለን። ምንም እንኳን ከአቅም በላይ የሆነ ሁኔታ ቢሆንም ሌላ ንግግር በማድረግበት ጊዜ በዚህ ለመጀመር ነበር ሀሳቤ፣ ተነጋግረን ነበር። በዚህ ሁኔታ ግን በእውነት ለመናገር ብቻ ከአቀማመጡ ጀምሮ እዛ ጋር በነጭ መብራት ረጅም ሰዓት እንደዚህ ቁጭ ብዬ አላውቅም እና የስቴጅ ሰው ብትሆንም ልክ ንግግር ለማድረግ ከመውጣቴ በፊት እንደዚ ወጣቶች አነጋገር አስደስቶ ነበረ። እነሱ ላይ ነበር ሀሳቤ። ያን ሀሳብ ለመግለጽ ነበር ያሰብኩት እና ስወጣ ሽልማቱም ሁኔታውም ሲፈጠረው ያለው ሁኔታ እና በዛ ሁኔታ ነበር እና በዚህ አጋጣሚ ይቅርታ ይጠይቃለች። ወደ ይቅርታ እንግዲህ በያሉበት ለተመልካቾች ለታዳሚዎች እንደደረሰ ተስፋ አድርጋለሁ። ቴዲ፣ ይሄ የብዙዎችን ቀልብ ሳበ እንደ ወትሮ ሌሎች ስራዎች ሁሉ ብዙዎችን ያነጋገረ ታላቅ ስራ ይዘመታል። አንዳንዶችም ከመምጣቱ በፊት ብዙ የተነጋገሩበት ነው። ግራቀኝ የየበኩላቸውን ሀሳቦች ሰንዝረዋል። በኛም የሬዲዮ ፕሮግራም ሰፊ ቃለ ምልልስ ከሲዮን ግርማ ጋር አድርገሃል። ብዙ ስለ ሙዚቃው ባናወራም አንዳንድ ነጥቦችን እናነሳሳለን። ኢትዮጵያዊነት፣ ታሪክ፣ የማንነት ጥያቄ፣ አንድነት ብዙ ጊዜ ደጋግመህ የምትጎበኛቸው ርዕሶች ናቸው። ለምን? ምክንያቱም ደጋግመን ልናስብበት የሚገባ በጋራ ጉዟችን ላይ የገጠመ ችግር ነው ብዬ አስባለሁ። እና ይህንን አስተካክሎ ለመሄድ ደግሞ ሁላችንም ይህን ጉዳይ ቅድሚያ ልንሰጠው ይገባል ብዬ አስባለሁ። ምክንያቱም ተያይዘን መራመድ ካልቻለን ተያይዘን መውደቅ ነው የሚቀጥለው ነገር እና ይሄ ደግሞ እንደ አንድ ዜጋም፣ እንደ ትውልድም አካል ሁላችንም የሚያሳስበን ነገር ነው። ወደሚቀጥለው ነገር ለመሄድ መጀመሪያ መጥራትና መሰራት ያለበት ነገር አለ እና ለዚህ ደግሞ የሁሉንም ትውልድ ሊሳተፍበት የሚገባ ከምንም በላይ ደግሞ ታላላቆቻችን ሊያስቡበት የሚገባ እኛን መንገድና አቅጣጫ ለማሳየት ይሄ ደግሞ አሳሳቢ ነው። ምክንያቱም አገር ሲኖር ነው ሁሉ ነገር ሊኖር የሚችለው። ከዚህ አንጻር ነው እነዚያ ማደርገው የአሳሳቢነቱን ቀዳሚነት ብዙዎች የሚስማሙ ይመስለኛል። በሀገር ውስጥ ያሉ የፖለቲካ ልዩነቶች፣ አወዛጋቢ ሁኔታዎች፣ መልካም ያልሆኑ ሁኔታዎች እንዳይፈጠሩ ያደርጋል የሚለው ስጋት በብዙዎች ያድራል። በሀገር ውስጥ ተቀስቅሶ የነበሩ ቀውሶችም የቅርብ ጊዜ ትውስታዎች ናቸው እና ያን ስጋት ብዙዎች ሊጋሩ ይችላሉ። የታሪክ ንባብ ግን ታሪክ እንደ ጸሐፊውም የሚወሰድበት እንደ ፍላጎት ማስፈጸሚያም የሚወሰድበት ጊዜ አለ ና ያንተ በታሪክ የምታነሳቸው ባለ ታሪኮቻችንን ጨምሮ አጉልተህ የምታወጣቸውን በሌላ አይን ወይም ባለመስማማት የሚመለከቱ ወገኖች መኖራቸው የአደባባይ ጉዳይ ነው እና እሱ እንዴት ትመለከታለህ? በሁለት ነገር ነው አንደኛው ለመረዳት መፍቀድ እና አለመፍቀድ፣ ሌላው ደግሞ ለመረዳት መቻል እና አለመቻል እና አንድን ነገር ለመረዳት መፍቀድ ሲኖር ነው የነገሩን ጥልቀት ያለውን ችግሩን መጠንም አይቶ መፍትሄውንም ለማየት የሚቻለው። በተዘጋ ልብ ምንም እውነት አይገለጥም። ስለዚህ አንድም ካለመረዳት ነው፣ አንድም ደግሞ መረዳት ካለመፈለግ ነው። ይህ ግን ለምን ሆነ አይባልም። መሆኗል እንዴት መሆን አለበት ነው ምን ይሻላል? እንዴት ብናረግ ይሻላል? በጥበብ ስራዎች መነጋገር ይቻላል ብለ ትለምናለ ጥበብ ስራዎች መነጋገር ይቻላል። ጥበቡ ትልቅ መሳሪያ ነው፣ ኪነ ጥበብ እና እንደ አጋጣሚ ደግሞ እኔም በዚህ ሙያ ውስጥ ስላለሁኝ ስለተፈጠርኩኝ በተቻለ መጠን ያን ስሜት ለማሳደር ነው የሞከርኩት። ቀደም ብዬ የጠቀስኩት የኢትዮጵያዊነት ጉዳይ በብዙ ስራዎች በቀደሙ አልበሞች ተመላልሶ ተነስተዋል፣ በተለያየ መንገድ በተለያየ ሁኔታ። አሁን በገለጽከው ጥልቅ ስሜት ይነሳል። ኢትዮጵያዊነት ለአንተ ምንድን ነው? ማንነት ነው፣ ለኔ ኢትዮጵያዊነት እንደዚህ። በእውነት ስብስብ ያለ ጥያቄ የጠየቀኝ በብዙ ነገር ልትገልጸው ይችላል? ምንድን ነው ቀድሞም ይመጣል። ምን ይላል የጸጋዬ ገብረ መድን ጴጥሮስ ያቺን ሰዓት የሚለው ግጥም ላይ አቡነ ጴጥሮስ ኢትዮጵያን ሲገልጿት ምን ይላሉ? በልጅነታቸው ጀምሮ የነበራቸው ተዝታዎች፣ ለግትላሜ ትንሽ ግጦሽ ከናዳ ሳር ከናዳ ጫፍ ሳራጨዳ ከጅግራ ጋር መተሻሸጥ፣ ከቆቅና ከምናምን እያሉ የልጅነታቸውን በወንዙም በሸንተረሩም በቀበውም ያለፉትን ሰብስበው ከተናገሩ ያቺ ነው ኢትዮጵያ ምላት ይላሉ። ይሄ በአንድ ጊዜ ተሰብስቦ የተፈጠረ ስሜት አይደለም። የለም ስላልከውም ላይኖር አይችልም አለ እና፣ ከዛ እውነት ጋር እንድንገናኝ ስለምፈልግ ነው። ስለዚህ አገር በብዙ መንገድ ይገለጣል። ይሄኛው ደግሞ ይበልጥ ይማርከኛል። ባህሉን ወጉን የሚመለከቱት ኖር ነው። ነገር ቅይጥነታችንስ አሁን ያነሳ አሁን እንደ የህይወት ልምዱ የተለያየ ሰው በተለያየ መንገድ ያየዋል። ማነሳቸው የፖለቲካ አንድምታ ያላቸው ሁኔታዎችን ቅኝቶችን መመልከታቸው አይቀርም። እንደ ማን ነው የሚባለው ሰው እኔ ለራሴ ማንነት የምገልጸው ከሌላው ኢትዮጵያዊ ማንነት ጋር ቢለያይ በጣም የብዙ ብሔረሰቦች ብዙ የተለያየ ባህልና ወግ ውስጥ ያደጉ ሰዎች እንደመኖራቸው ወጥ ለመሆን አለመቻሉ ይሄ ኢትዮጵያዊነትም እኔነትም በራስ መንገድ መገለጹ። ምን እንዲወስዱ ልትፈልጋለህ አንተ የብዙዎች ነው ብለህ የምትገልጸውን ነገር? ሁ እንግዲህ ቅይጥ ነገር እኮ በጣም ጠቃሚ ነው። ያልተቀየጥና ያልተላከለ ነገር የለም በዓለም እንደውም እንግዲህ አሁን እናንተ በምትኖርበት ሀገር የብዙ ቋንቋዎች የብዙ ሰዎች የብዙ አገር ሰዎች ተሰብስበው ደግሞ ይህንም ያህል አገር መፍጠርም ይቻላል። እኛ ደግሞ ላለብን አለን ሀገር በዛ ቦታ ላይ በተወለድንበት ቦታ ይህን ስሜት መፍጠር እንዴት ያቅተናል? የነበረ ነው ደግሞ ተመልሰን እያበላሸ ነው ሄድን እንጂ እኮ ነበረ፣ አሁንም አለ። እና ያ ትልቅ ነገር ነው። ሁለተኛ የሰው ልጅ ወደ ስልጣኔ ሲያምራ ትልቁ ስልጣኔ ለእኔ የሰው ልጅ ሲከባበር፣ አንዱ የአንዱን መብት ሲያከብር በዚህ በዚህ መንገድ ይገለጻል። ለመጀመሪያው ስልጣኔ እሱ ነው ለኔ እና የብዙ ብዙ ስብጥር ውጤት ነው። ሁላችንም ወርደን መቼም ከዚህ ተወለድኩ ከዚህ ተወለድኩ አንባባልም። የምናውቀው ነገር ነው በቀያችንም የኖር ነው። በዚህ መንገድ ነው ጠቃሚ ነገር ነው። እሱን መንገድ ለሚመርጡ የግድ አንድ መንገድ ላይሆን ይችላል። እንግዲህ እሱን መንገድ ለሚመርጡ ሰዎች እንዳሳሰባቸው ነው። ላይዋጥላቸው የሚችሉ ሰዎች አሉ። መከባበር ማለት የእነሱንም ሀሳብ ማክበር ነው እንደ ሀሳብ ግን ዋስትና ያለው ሀገር ያስፈልገናል። አሁን ምክንያቱም እህልውናችን ስለሆነ በዚህ ጉዳይ ላይ ብዙ ብዙ ብዙ ነገር እኮ ዛሬ አይደለም ኢትዮጵያ የተጀመረው የነበርንበት ነው። ሁላችንም የሁሉም ነገር ቀይጥ ነው ሁላችንም እና የተዋበ ሀገር የተጀመረውን የበፊቱን ጥሩ ነገር ወስደን የተበላሸውን አስተካክለን ወደፊት መራመድ አለብን። እዛው መልሶ መልሶ መልሶ የሚይዘን ነገር ላይ መሄድ ይሄ ኋላ ቀርነት ነው። እና መሰልጠን አለ መራመድ አለብን። መጀመሪያ ሰዎች መብላት ሲችሉ ማሰብ ይችላሉ። የሰው ልጅ ከመሰረታዊ ፍላጎቱ በታች ከኖረ፣ የምግብ የመጠለያ እና የመሳሰሉት መሰረታዊ ነገሮች ካልተሟሉ፣ በፍልስፍናም በአእምሮንም የተሰጠውን ጭንቅላት ተጠቅመው ብዙ ነገር ለመራመድ አይችልም። እዛ ጋ ነው ያለነው እና ምን እንደሚያስቡ ደግሞ ሊያስቡበት ይገባል ሁሉም ወገኖች በአእምሮም በአስተሳሰብም ልዕልና መራመድ አለብን ተመልሰን ተመልሰን ተመልሰን እዛ መርገጥ የለም ብዙ ነገር አጥርተን እኮ የሰራነው ነገር ነው እንደገና እየተናደ እንደገና እዛው እዛው እዛው መሄድ ይልክ አይደለም ነጻ አስተሳሰብን ስለማራመድም ነጻ ስለመሆንም የሚመለከቱ ጭብጦች ነው እያነሳ ያለው በጥበብ ስራዎች ቅድም መነጋገር ይቻላል ብለሃል ሰዎች ነጻነታቸውን ወይም ደረሰብን የሚሉትን በደል ለመገለጫነት የሚጠቀሙ ይመስላል። የጥበብ ስራዎችን ያንተን ስራዎች አቀባበሉ በጣም የጎላ ከዜማና ሙዚቃ ይዘትም ያለፈ ይመስላል። አቀባበሉ ላይ ሌሎች ስሜቶች አብረው የመጡ ይመስላል። አሁን ኢትዮጵያ የሚለው ዘፈን ጥሩ ምሳሌ ሊሆን ይችላል። አሉላ ከቴዲ አፍሮ ጋር ስቱዲዮ ውስጥ ያደረጋችሁት ወጋ አልተቋጨም። በጥያቄ ነው አንጠልጥረን የያዝነው። በኋላ ትመለሳላችሁ። ቆየት ብለን እንመለስ። አዲሱ ብዙ ሌሎች ነገሮች የምናነሳቸው አሉ። ባይሆን ከቴዲ ዝግጅት በኋላ መልሰን ከመቋጨታችን በፊት እንድናወጋ እፈልጋለሁ። እንዳልከው ግን ወደኋላ ይመለሳል። ቀደም ብለን በመግቢያችን ካስተዋወቅናቸው ሶስት እንግዶች ጋር የምናደርገው ቆይታ ነው። ተከታዩ አቶ አክሊሉ ደምሴና አቶ ተስፋዬ ኃይሌ መስራች የቦርድ አባላት ናቸው። እንዲሁም አቶ ብንያም ሙልጌታ ከድርጅቱ አዳዲስ ተተኪ የአመራር አባላት ወጣቶችም አንዱ ነው። ድርጅቱ የዩናይት ስቴትሱ የኢትዮጵያውያን የሽልማት ድርጅት በእንግሊዘኛው ምህጻረ ቃል ሲድ ማኅበረ ግዩረን ዘረ ኢትዮጵያ ነው። የማለዳ ጅማሮውን ዛሬ የደረሰበትንና ብሎም ያለፉትን ሀያ አምስት ዓመታት ጉዞውን መለስ ብለን መልከት እናደርጋለን። የነገ መንገዶቹንና አቅጣጫውንም ጨምረው ያውጉናል። ባለፈው ሐሙስ የባህልና ማኅበረሰብ ዝግጅታችን ከውይይታችን የመጀመሪያውን ምጥን ክፍል አቅርበን ነበር። የምሽቱም እልባት ካደረግንበት የሚጀምር ይሆናል። ያን የቀደመ ከጓደኛሞች ማህበርን በለው ጓደኞች ከሀያ አምስት አመት በፊት ተሰባስባቸው ያደረጋችሁት አሁን ይህን የሚያክል የብዙዎችን ቀልብ የሳበ ብዙዎችም የኔ ነው የሚሉት ድርጅት እስከ መሆን የደረሰበት እና አቶ ቢንያም ቃል እንደገቡት ተስፋም እንዳደረጉት ይዘልቃል ብዬ አስባለሁ ግን መልቀቅ ቀላል ነበር ወይ መልቀቅ ሲባልም ሀላፊነቱን ይዞም መቆየትን ስለ መምረጥ ወይም ስለ መሄድን ብቻም አይደለም ይሄ ሀላፊነት እንደውም ብዙ ሸክም ያለው እንደሆነ እንረዳለን ብዙ አመታት ስራችሁን ተከታትለናልና ነገር ግን አቅጣጫውን አለማወቅም አለ። የአመራሩን ቦታ ስትለቁ እጣ ፈንታውን የሚወስኑት እና አቶ ቢንያም እና አጋሮቻቸው አሁን በዚህ መድረክ ያላገኘ ናቸው፣ ሌሎች ወጣቶች ናቸው እና የትም ሊሄድ መቻሉን እንዴት ተቀበላችሁት? ጥያቄ አበሬ ልጨምር። አቶ አክሊሉ ነጥቦቹን እንዳይረሱ ያሉለን ጥያቄ የተንደረደርክበት ጥያቄ ጥሩ ነው። መልቀቅ ቀላል ነው ወይ? ቀላል አይደለም። ሞቸገኛሉ ሳ እንዴት ይሆን ይሆን የሚል ስጋት አልያዛችሁም ወይ ከሚል አንጻር ይመስላል። ቀላል ነው ወያለው ነጥቦችን ሳትረሳ ከዛ ቀደም ብዬ ባጭሩ ሲድ አላማ እሱ ነው። እንግዲህ ሁሉንም ወደፊት የሚያራምድን አንደኛ እኛ ሀሳባችን ለረዥም ጊዜ ነው የምናከብራቸው ተማሪዎች ለምሳሌ እዛ ስቴጁ ላይ ሲቀመጡ የሚጣለባቸውን አደራ እዛው ያዩታል። ትልልቆቹን ሳዩ እነሱ ደግሞ ያንን አደራ የሚቀበሉ ናቸው። ግን ደግሞ እንግዶቻችን መካከል ደግሞ ከዛ በእድሜያቸው ያነሱ ተማሪዎች አሉ። እንግዲህ ሶስት ትውልድ ምንበላቸው ምናሳያቸው። እነዛን ተማሪዎች ሲያዩ በእነሱ ደግሞ ተስፋ የሚጠበቅባቸው ልጆች ሆነው ይመጣሉ። ዋናው የሲዳ አላማ ረዥም ነው። እነዚህ ልጆች ምንም እንኳን አሜሪካ ሀገር የተወለዱ ቢሆኑም በብዛት የዛሬ ሀያ ሰላሳ አመት ትልቅ ደረጃ ላይ የሚደርሱ ናቸው። እዛ ደረጃ ላይ በሚደርሱበት ጊዜ አንደኛ የተወለዱበት ሀገርን አሜሪካን በደንበኛ አድርገው መርዳት ይኖርባቸዋል። ያንን በዚህ ይማሩታል። ሁለተኛ ነገር ከየት እንደመጡ ስለሚያውቁት ኢትዮጵያን የሚረዳ ነገር ሁሉ ባለስልጣን በሆኑበት ጊዜ እንደሚረዱ ተስፋ እያደረግን ነው። ሶስተኛ ነገር ደግሞ አንዳንዶቹ አቶ ተስፋዬ ቅድም እንዳለው ብዙ አስተዋጽኦ ያደረጉት መቼም ብዙ ሰዎች በአንድ ጊዜ ማክበር ባንችልም አንዳንዶቹ አሟች የሆኑትን አስታውሰን እናከብራለን። ማህበረ ግዩራን ወይም ሲድ የሚባለው ድርጅት ሲቋቋም ዳያስፖራ የሚባለው ሶሳይቲ ኦፍ ኢትዮጵያንስ ኢስታብሊሽን ዳያስፖራ የሚለው ያቺ ቃሏ በሲድ ምክንያት ብዙ ሰዎች መጠቀም ጀምሮ አሁን አንዳንዶቹ ግዩራንም ከማለት ሲድ ብለው መናገር የሚፈልጉ ሰዎች አሉ። አሁን መልቀቅ ያላችሁን ኦፊሻል መቀመጫ መልቀቅ ከባድ አይደለም። ይሄ በአፍሪካ አገር ውስጥ በትልልቆቹ ፕሬዚዳንቶችም የሚታይ ነው። ብዙ ጊዜ ስልጣን የያዘ ሰው መልቀቅ አይፈልግም። እኛ ግን አላማው እስከተጠበቀ ድረስ አንደኛ፣ መስራቶቹ የእኛ ባይሎ እንደሚናገረው መስራቶቹ ፐርማነንት ሜምበርስ ናቸው የሚላለን፣ ከኋላ ሆነን ሁልጊዜ ወጣቶቹን ጋይዳንስ እንሰጣለን። ወጣቶቹ ደግሞ አሁን አቶ ቢንያም እንዳለው በጣም ቀልጣፋ የሆኑ እና አደራ ተቀባዮች ናቸው። ትልቅ ውይይት ከተደረገ በኋላ ነው የተመረጡት። እና አንድ ሰው የሚወደውን ነገር ሂዱ ወይም ነፃነት እንሰጣቸዋለን ሲል በጣም አሁን ልጆቻችን እንወዳቸዋለን፣ ወልደናቸዋል፣ አድገዋል። ግን ሂዱ ራሳችሁን ቻሉ ማለት ደግሞ ከመወደድ የተፈጠረ ነገር ስለሆነ እኛ ይህንን ስልጣናችንን ለቀን መሄድ ምንም አይከብደንም። ምክንያቱም በልጆቹ እንተማመናለን። ና እሺ፣ አቶ ተስፋዬ አስተላለሁ። ወንድም አክሊሉ በተናገረው ላይ መደመር የምፈልገው ብዙዎቹ ወጣት ልጆች ወደ ሲድ ቦርድ የመለመል ናቸው። በሲድ ኢንቫይርመንት ውስጥ ያደጉ ናቸው። ከልጅነታቸው ጀምረው ከወላጆቻቸው ጋር በመምጣት ፍቅር ያደረባቸው ለመስራት የጓጉ መሆናቸውን አይተን ምንም የሆን አለን። እነሱን ብናስቀምጥም ምንጊዜም ከኋላቸው አለን መስራች እንደመሆናችን መጠን ምንጊዜም የቦርዱ አባሎች ናቸው። ስለዚህ አንደኛ ለእኛ ትልቅ ኮንፊደንስ የሚሰጠን ወጣቶቹ የሚያስተማምን ጉጉት አላቸው ለማገልገል ደግሞ፣ ባየናቸው ሁኔታ ውስጥ በእውነቱ በጣም የሚያኮሩ ናቸው እያንዳንዳቸው። ከሚያስደስተኝ ነገሮች እንዲህ ሰዎችን ከማክበር ብዙ ጊዜ ሪኮግኒሽን የማያገኙትን ሰዎች አውጥተን ስናከብር እሱ ሲያስደስተኝ ደግሞ በሲል ኢንቫይርመንት ውስጥ ያደጉ ልጆች አሁን ስልጣን ይዘው በሚያደርጉት ስራቸው በጣም የሚያኮሩን ሁሉ ስላገኘ ናቸው። ይህችን ቃል ደምር ብዬ ነው። ከዚህ ከዚህ አንጻር መልቀቅ አስፈራም፣ እንተማመንባቸዋለን ነው ያው አቶ ክሉ የሚያሉት አቶ ተስፋ የሚያዩት አዲሱ። ምናልባት ወደ መድረኩ ብንመለስ ያለፈው ሳምንት እሁድ የተካሄደ ዝግጅት እንደመሆኑ ትኩስነቱ፣ ስሜቱ፣ አነጋጋሪነቱ አሁንም እንዳለ ነው እና አንዳንድ ከመድረኩ የነበሩ ሁኔታዎችን እናነሳለን። እስኪ ቀጥታ ወደ መድረኩ የሚመልሰን ከተሸላሚዎቹ አንዳቸውን የሚገልጽ ድምፅ እንስማ። የሚቀጥለው ተሸላሚያችን ቻንስለር ለመልስ ሲሳይ ነው። አስደናቂው ገጣሚ አስደናቂ ታሪክ የሚጀምረው ገና በ1966 በእናቱ ማህፀን ሆኖ እንግሊዝ አለት ሲገባ ነው ለተወሰነ ጊዜ በማንነት ጥያቄ ቢንገላታም ራሱን ከፈተና ፈልቆና አላቆ ይህችን ምድር መልሶ በብዕሩ የፈተናት የተዋጣላት ገጣሚና ጸሐፊ ነው የማንቸስተሩን ቻንስለር ባለቅኔውን በቢቢሲ ቴሌቪዥን ፕሮግራሞች ትልልቅ ስራዎቹ ይታወቃል። ሌሎች መድረኮች ላይ ባቀረባቸው ንግግሮችም መድረኩን በእርግጥ የጥበብ ገጽታ የሰጠው ነው ንግግሩ። በ17 ዓመቴ ኢትዮጵያን በ9 ዓመቴ ጥቁርነቴን አወቅ ይላል። በጠመዝማዛ መንገዶች ያለፈው ለምን የስብጥሩንም ሁኔታ ያሳያል ገጣሚ አለ፣ የሙዚቃ ሰው አለ፣ የሳይንስ ምና የምርምር ሰው አለ፣ እንዲሁም ደግሞ የመንፈሳዊ አባት አሉ፣ ለድሀ ለተጎዱ የቆሙ። እስኪ በአጭሩ ሰብሰብ ባድርገን መግለጽ ብንችል አቶ አክሊል ወድዱን ለርሶ ለስ መጀመሪያ ምናልባት ቻንስለር ሌመን ስለተጠቀሰ ስለሱ ልናገ ቻንስለር ሌመን በሀገራችን እንደሚባለው ለጉዲፈቻ ተሰጥቶ እናትና አባት የሌለው የነበረ ሰው ጊዜ ካለፈ በኋላ እኔ ማንኝ የሚለውን ጥያቄ ከመጣ በኋላ ራሱን ፈልጎ ያገኘና እንዳውም የራሱንም እናትና አባት ፈልጎ ከማግኘቱ የሌላቸው ልጆች ተስፋ እንዳይቆርጡ የሚያደርግ በጣም ትልቅ አስተዋጽኦ ነው። የሚያስተምረን ከምንም ተነስቶ የአንድ ትልቅ ዩኒቨርሲቲ ቻንስለር መሆን ቀላል ነገር አይደለም እና በቀላል መታየት የለበትም እና በጣም የምናደንቀው ነው። ስለሌሎቹ ለመናገር ያህል ከአባ ከፍ ያለውን እንጀምር። እንደ አጋጣሚ በአሜሪካን ኤምባሲ በኩል የቪዛ ችግር ስለደረሰባቸው ሳይመጡ ቀርተው እሳቸውን ወክሎ የመጡ ሰው አሉ። እሳቸው በየመንገዱ ላይ የተጣሉ ኢትዮጵያውያን ትንንሾች ልጆች እናት አባት የሌላቸውን የአእምሮ ድክመት ያለባቸውን ሰዎች ሰብስበው እኔ ራሴ ሄጄ ባለፈው መጋቢት ሄጄ አይቻቸዋለሁ። ብዙዎችን በሺ የሚቆጠሩ እያስተዳደሩ ያሉ ናቸው። እሳቸውም ባይኖሩም በሌሉበት ተከብረዋል። ወደፊትም ደግሞ እንደዚሁ ከነሳቸው ጋር ያለን እርዳታ እንቀጥላለን። ከዛ ቀጥሎ እዚሁ እናንተ አካባቢ ያሉት ዶክተር አምባቸው ረታ ባለፈው 30 አመታት ከ አንድ ነጥብ ስድስት ሚሊዮን በላይ ለአካባቢውና ለኢትዮጵያ ልዩ ልዩ ለሆኑ ኮሚኒቲዎች በየወሩ አራት አራት ሺህ የአሜሪካን ብር እየሰጡ ለሰላሳ አመት የራሳቸውን ሙያ በመጠቀም የታመመውን በማከም ሌሎች ችግር የደረሰባቸውን አፓርትመንት በመስጠት እንደዚህ እንደዚህ የመሳሰለ ትልቅ አስተዋጽኦ ያደረጉና ምናልባትም እንደው እዚሁ ግብዣው ላይ ከመቶ ሀያ በላይ የሚሆኑ ዶክተሮች መጥተው ከዛም ዶክተር ማየገነት በተለይ ለሴቶች መብት ተከራካሪ የነበሩ በእውቀታቸውም ጥልቀት ያላቸው ጸሐፊና ብዙ ጊዜ ለዴሞክራሲ፣ ለሰላምና ለሰው መብት ተከራካሪ የነበሩ በአጭር የተቀጩ በመሆናቸው እሳቸውን ማስታወስ ስለሚገባን እሳቸውንም አድርገናል። ቴዎድሮስ ካሳሁን ቴዲ አፍሮ ተብሎ የሚጠራው በጣም ዝነኛ የሆነው ወጣት ሙዚቀኛ መቼም እኛ ኢትዮጵያውያን ስን በምናከብረው ጊዜ የእኛ የታሪካችን ማህደር ማንነታችንን፣ ጀግንነታችንን፣ ነጻነታችንን ብስል በሆነ ቋንቋ በሙዚቃዊ ታላላቆችንም ሆነ ወጣቶችን ያነሳሳ አገር ወዳድ እንዲሆኑ ሃይማኖታቸውንም እንደተናገረው እንዲያጠነክሩ በያሉበት ማንኛውም ሃይማኖት ቢሆናቸው እና እግዚአብሔርን እንዲያምኑ የሚያደርግና የኢትዮጵያን ታሪክ በቀላል መንገድ በሙዚቃ ያስደሰተን በመሆኑ ብዙ ደጋፊ ስላሉት ነው። ከዚያም ቀጥሎ ሌላ እንደዚሁ ተመሳሳይ ስም ያለው ቴዲ አለማየሁ የሚባል ከሎስ አንጀለስ ዶክተርስ ፎር አፍሪካ የሚባል ድርጅት ፈጥሮ ኢትዮጵያንም እንደዚህ ሜዲካል ኢኩፕመንት የመሳሰሉትን ቁሳቁስ ነገሮች ከሌሎች ጋር በመተባበር የረዳ ና አፍሪካን ከፍ አድርጎ የያዘ ና ከኢትዮጵያም ወጥቶ አፍሪካን እንደ አንድ ኮንቲነንት አድርገን ያዝ በማለት በልዩ ልዩ አፍሪካ አገሮች ውስጥ እየተዘዋወረ አንዳንድ እርዳታ የሚያደርግ ገና ወጣት ነው ግን ፕሬዚዳንት ኦባማ የኖቤል ፕራይስ ሲያገኙ አይኮንሲደር ስ ኮል ቱ አክሽን እንዳሉት አይዞህ እንግዲህ በአለምከው ነገር ግፋበት እና አትቁም ለማለት የተሰጠው ነው። ቀጥሎም ዶክተር ዛኪ ሸሪፍ የሚባል ሳይንቲስት ወይም ሜዲካል ዶክተር በተለይ በካንሰር ሪሰርች ውስጥ የታወቀና በአካባቢውም ደግሞ ከሞዝሊም ኮሚኒቲ የመጣ ነው። እርቅን የሚፈልግ፣ ሰላምን ይኖር የሚጥርና በኮሚኒቲ ውስጥ ብዙ ነገር የሚሰራ በአስራ አራት አመቱ ከኢትዮጵያ ስኮላርሽፕ አግኝቶ የመጀመሪያው የአላባማ ዩኒቨርሲቲ ተማሪ ሆኖ ገና በ14 ዓመቱ ነው የጀመረው ኮሌጅ እዚህ መጥቶ። በጣም ጥልቅ ያለው ሰው ነው። ያ በንግግሩም ላይ እንዳያችሁት የሰጠውን ምክር ሰምተናል። በመጨረሻውም ደግሞ አርቲስቱ መሐመድ አህመድ ነው። መቼም አንቱ መባል የሚገባው ነው፣ ግን አንተ እያልን ስላደግን ፍቅራችን እንገልጽለታለን። እሱ እንግዲህ ያለፈውን ጄኔሬሽን ከሚመጣው ጋራ ያልተፋቀሩትን የሚያፋቅር ዘፈን፣ የተፋቀሩትን የሚያጠናክር ዘፈን የሰጠና ጀግንነታችንን እንደዚሁም እንደ ቴዲ አፍሮ ማንነታችንን እያንጸባረቀ ከአምሳ ዓመት በላይ ኢትዮጵያና ኢትዮጵያውያን እያገለገለ በጣም የምንወደውና ና የሚያፈቅረው እና በተለይ ደግሞ ትሑትነቱና ርኅሩነቱ በፊቱ ላይ የሚታይና ራሱን ከፍ አድርጎ የማያይ በመሆኑ የኢትዮጵያ ሕዝብ ምስጋና እንዲያቀርብለት በሕይወት እንዳለ እንዲደረግለት በማድረግ እሱንም አክብረናል። ግሩም ነው። አሁን ሀያ አምስት ዓመት ሙሉ ስትሰሩ እንዴት ነው የምትመርጡት እንግዶቹን? አንልም የዛሬ ሀያ ዓመት የሰራ ነው ነጥብ ነው የተመረት ጥያቄ ነው። በምርጫችሁ ግን በየአመቱ የሚደረገው ምርጫ እርግጥ በድምፅ ብልጫ ነው የሚተላለፈው ውሳኔ። እንደው አቶ አክሊሉም አቶ ተስፋይም፣ ብንያም ደግሞ በውጭም ሆነ ታየዋለሁ። ሲድ እንዴት ከላይ መረጠ? የእስካሁኑ ምርጫ መቶ መቶ አመርቂ ነበሩ ለእናንተ? አቶ አክሊሉ መጀመር ይችላሉ። እዛ ተስፋይ ወጣቱም ይመል ይችላል ሁልጊዜ የምንስማማበት ከሆነ መቶ በመቶ ይሆናል። ዋናው ነገር ለእያንዳንዱ ተመራጭ ከአንድ እስከ አስር ነጥብ እንሰጠዋለን። ቦርድ አባሎች ይህን ሰውዬ አስር እሰጠዋለሁ ይላል። ለምሳሌ ማህሙድ አህመድን አስር እሰጥ ያለው አንዱ ካለ አንዱ ደግሞ ዘጠኝ፣ አንዱ ስምንት ሊሰጠው ይችላል። ሌላው ደግሞ ለሌላው አስር ሰጥቶ ለዚህኛው ስምንት ሊሰጥ ይችላል። ያንን ስንደምረው ከፍ ያለውን ውጤት ከፍተኛ ባህል ያገኘውን ሀያ ሰው ረዘሜ ተሰጥቶን ከሆነ አምስት ስድስት ከሆነ የምናከብረው የሚቀሩ ይኖራሉ የሚቀሩ ይኖራሉ። በዛ ቁጥሩ ይነግረናል። እና የቦርዱ አባል ተከራክሮ ነው እንግዲህ እዛ ላይ የሚደርሰው። እያንዳንዳችን የእያንዳንዱን ተመራጭ ወስደን ለቦርዱ እናስረዳለን። የሚጠየቀውን ጥያቄ ለመመለስ እንጥራለን። ከዛ በኋላ ቦርዱ ይመርጣል። ዴሞክራሲ ስለሆነ የምትወደውም ሰው ባይመረጥ አንድ የቦርዱ ምርጫ እንትን ካለ ዴሞክራሲ ስለሆነ በዛው ነው የምንሄደው። በጣም ጥሩ ጥያቄ ነው የጠየከው። እርግጥ በምስጢር ነው ቦት የምናደርገው፣ የሚሰጠው በቦት ነው። ያ ምርጫ ከተደረገ በኋላ ሁላችንም ውስታን ቢሃይነት በአንድ ላይ ቆመን በአንድ ድምፅ ይሆናል። አዎ፣ ግን የሚገባበት ነገር በሙሉ በእውነቱ ቀላል አይደለም። ምክንያቱም እያንዳንዱ ለዚህ ድርጅት ትልቅ ፍቅር ስላለው ነው እንዲዘልቅም ስለምን አንድ ነጥብ ለመጨበር እኔ ለመጀመሪያ ጊዜ በዚህ አመት ነው በምርጫው የተሳተፍከው የሚከበሩ ሰዎችን በመምረጥ የተሳተፍኩት። ስለዚህ የመጀመሪያ ዓመትም ቢሆን ሂደቱ ግን ያው እስከዛሬ ድረስ የነበረውን ሂደት ነው ተከትሎ የተደረገው። ቁጭት የላችሁም ወይ የሚለው እውነት፣ አንድ ቁጭት ያለኝ እኔ ኢትዮጵያ የጀግኖች ድሀ አደለችም። ብዙ የሚከበሩ ሰዎች አሉና ቁጭት ከሆነ የሚሆነው ብዙ ሰው ማክበር አለመቻላችን ነው። እስከ ዛሬ የተመረጡት ከ1993 ጀምሮ እስካሁን እስከ 2017 ስማቸውን ብንከታተለው በጣም በጣም በጣም ለኢትዮጵያ ከፍ ያለ አስተዋጽኦ ያበረከቱ ሕብረተሰቡ የሚያምንባቸው አንገት የማያስደፉ እና በርካታ ስራ የሰሩ ናቸው እና በዛ በኩል ምንም ቁጭት የለብንም፣ ግን ቁጥሩ ማነሱ ካልሆነ በስተቀር ይሄ ምናልባትም በቀጥታ ወደ ተከታዩ ጥያቄ ይወስዳል። በዚያ የማለዳ እድሜው ሲድ ገና ዳዴ እያለ ባለበት በ1992 እንደ አውሮፓውያን የዘመን አቆጣጠር የመጀመሪያውን ክብረ በዓላችሁን ስታደርጉ ታዳሚዎቻችሁን ከግምት ካስገባን ሰላሳ አምስት ሰዎች እንደነበሩ ጠቁማችኋል። አንድ ታሪኩን በሚገልጽ ጽሑፍ ላይ የተመለከትኩት በዚያ ጊዜ አልነበርኩም። ምናልባት የሽልማቱም ደረጃ ይዘቱም፣ ጓደኛሞች ቀደም ብለን እንዳስተዋወቅ ነው የጀመሩት። በቅንነት እናድርግ ከሚለው በቀር አቅም በሌለበት ሰዓት ስለነበረ እስኪ ያስታውሱን፣ ማን ለውቅና በቃ በሂደት የነበሩትን የሚታወቁ ሰዎችን አንድ አምስቱን ብናስታውስ፣ የመጀመሪያውን ግን ካስታወሳቸው የመጀመሪያው አንዱ አንቀፋው እዚሁ ስላለ እኔ ልናገርለት ራሱን ማስታወቅ ላይፈልግ ይችላልና፣ እኛ ጓደኛሞቹ ተሰብስበን የመጀመሪያውን ሲድን ለማክበር ስንፈልግ መጀመሪያችን ስለሆነ አቶ ተስፋዬ ኃይሌ እዚህ ብዙ ጊዜ የቆየ ነው። በአጼ ኃይለ ስላሴ ጊዜ የመጣ ነው። ከዛ መጥቶ ብዙ ሰዎች ዘመዶችንም ሆነ ራቅ ያሉ ዘመዶችን እዚህ ሀገር እንዲመጡ አድርጎ ብዙ ትልቅ ደረጃ ላይ የደረሱ ሰዎች ነበሩ። በዛን ጊዜም እንኳን እሱን ለምን አናከብረውም? ራሱን ከቤተሰብ ጀምረን፣ ያም ተቀባይነት ካለው ወደ ሌላ እንሄዳለን ተባለ። እንዳጋጣሚም ሆኖ የእኔ ልጅ ደግሞ ስምንተኛ ክፍል ተማሪ ነበረች። ገናም አሁን ምታዩቷላችሁ ተማሪዎች የምታስተዋወቀው ዶክተር መና ደምሴ ነች። በዛን ጊዜ ስምንተኛ ክፍል ሆና ከዛ በኋላ ከአስራ ሁለተኛ ክፍል ነው ያደረግ ነው። ከሲድ ባለስልጣናት ጋር የጀመርነውን ውይይት እንመለስበታለን።

I <laughs> be ድንቅ ነው። አድማጮች አሁን የአዲስ አበባው መስኮት ሊከፈት ነው። አዲሱ የዛሬውን ዝግጅት አንተ ማስታወቅ ሊኖርብህ ነው። ንጉሴን አግኝተኸዋል። እኔ እስገባኝ ብለህ ነው። ንጉሴ እኮ የግስ ችሎታዬን እየፈተነ ነው። እዚያ ከለዚያ ይለህ ወደማላውቀው ቋንቋ ወደማላውቀው ሀገር ልትወስደኝ ይመስለኛል። በቃ ጥሩ ነው እንደዚያ። እኔ ደግሞ በአንተ ልዘምጥ፣ ንጉሴ በእኔ ግን ራሴን ለመከላከል ያህል ለቋንቋው ያለኝን አክብሮትም ምናልባትም ስነ ጽሑፍ ሀብቱ የዳበረው የሆነውን ቋንቋ ጨርሶ አላውቅም ላለማለት ነው። ነፍሳቸውን ይማርና የአዲስ አበባ ዩኒቨርሲቲ ፕሮፌሰር አምሳሉ አክሊሉ ወዲህ ወደ ዩናይት ስቴትስ በመጡበት ጊዜ አስተማሪያችን ሆነው ነበር። አንድ ሰሞ እረሳው ማለት ነው ማ የሩጫ ንባብ፣ የሩጫ ትምህርትም ቢሆን የበለጠ ፍቅር እንዲያድርብን አድርገውን ነበር። እና እንዳልታለለ ሰው ለመሆን ሞክራለሁ። እንግዲህ ልከታተላቸው። ዚያ ከለዚያ አባባሉ ግዝ ይመስለኛል መቼም አሁና ከጥንትስ ለአማርኛ ግዕዝ ነው ዳኛ ይባላል። ልክነህ ንጉሴ ግዕዝን ይዞ መልካም ጉዞ ይባል ስ የለ እዚአ ከለ እዚአ የ አልከኝ እንዴታ አንተ ለእኔ እኔ ለአንተ ማለት እኮ ነው። ቀኑ እያለቀ ቢሆንም በግንቦት እንዲህ ሲከፈት የእኔ መስኮት ስለ ግንቦት ጋር ብቻ አንዳንድ ነገር እንድንጫወት ፈልጌ ነው። ከዛ በፊት ግን በያዝ ነው አመት በአዲስ አበባ ከተማ ብቻ ከአስራ ስድስት ሺህ በላይ ጋብቻ ተፈጽሟል። አንድ ሺ ሁለት መቶ ሰላሳ ፍቺ ተከናውኗል። ሀምሳ ሁለት ሺ ሶስት መቶ ልጆች ተወልደዋል። እንዲሁም ደግሞ አንድ ሺ ሶስት መቶ ሀያ ሁለት ሰዎች ሞተዋል። ይህ እንግዲህ በስርዓት የተፈጸመው ማለት ነው። ለመሆኑ ይህን መረጃ ከየት አገኘኸው ንጉሴ? ጉሴ ከሬዲዮ በጄ። እስቲ እንግዲህ ስለ ግንቦት አንድ በለና ብቻ መልካም ነው በወረሃ ግንቦት የሙሽሮቻችን ጥምረት ተራክቦት መልካም ነው እቀጥል እቀጥላለሁ ብዙ ጊዜ በወረሃ ግንቦት የሚፈጸም ጋብቻ ትክክል እንዳልሆነ ተደርጎ ሲነገር እንሰማለን ምክንያት አለው ሊቃውንቱ ደግሞ በግንቦት አትጋቡ ብሎ የከለከለ ማን ነው የትኛውስ መጽሐፍ ነው ብለው ይጠይቃሉ በእርግጥ የቀድሞ አባቶች በግንቦት የቤት መሰረት አይጥሉም አይመሰርቱም ጠፈቃ እንጨት አይቆርጡም ልጆቻቸውን አያጋቡም። የሰውን ባህሪ ከምድር ባህሪ ጋር ለማነጻጸርና ለማመሳሰል ያደረጉት ነው። ምድር የልምላሜንና የጠልን ወራት በየወቅታቸው እንደምትቀበል ሁሉ የድርቅን ወራት እንዲሁ መቀበል ግዴታዋ ይሆናል። በመጋቢት የለመለመው በግንቦት ይደርጋል። በምድር ላይ የሚበቅሉት አዝርዕት፣ አትክልት የሚለመልሙበት ፍሬ የሚያፈሩበት ወራት ተለይቶ ተሰጥቷቸዋል። በአንጻሩ ሰውም የሚመክንበት መካን ሆኖ የሚቆይበት ጊዜ አለው። ጠቢቡ ሰሎሞን ቦ ጊዜ ለኩሉ ይሌለ። ጊዜው ሲደርስም ወልዶ ከብዶ ፍሬ አፍርቶ ይኖራል ማለት ነው። ስለዚህ ለምሳሌ እነ ሳራ እነ ኤልሳቤጥ መካኖች ናቸው እነ ሳራ እነ ኤልሳቤጥ መካን የሆኑት ግን በግንቦት ስለ ተጋቡ አይደለም። ይህንን ልብ ማለት ያስፈልጋል። ስለዚህ ቀደም ሲል በፍትሐ ነገሥትም ሆነ ከዚያም በፊት በነበሩ የነቢያት የሐዋርያት፣ እንዲሁም የሊቃውንት መጽሐፍት ላይ በግንቦት ጋብቻ አትፈጽሙ ብሎ እየከለከለ የለም። ይሄ ልማደ ሀገር ነው። የሽማግሌዎች አባባል ነው የከለከለ የሀገር ጨዋ እንጂ መጽሐፍት ወይም ሊቃውንት አይደሉም። በዚህ ጉዳይ ላይ እንግዲህ በሚቀጥለው አስራ አምስት ቀን በሰፊው እንነጋገራለን። የዛሬውን ዝግጅቴን እንግዲህ በዚሁ ላብቃ። በነገራችን ላይ የረመዳን ጾም ከገባ ልክ ዛሬ ዘጠነኛ ቀን ነው። የክርስትና እምነት ተከታዮች ደግሞ ዛሬ በዓለ ሀምሳ ነው፣ ጰራቅሊጦስ ነገ ደግሞ የሰኔ ጾም አርብ ሮብ የሚገባበት ነው እና ሁለቱ ተገጣጥሟል። ለሁለቱም አንጋፋ ሃይማኖቶች የእምነት ተከታዮች የጾሙ ወቅት የጤና፣ የሰላም፣ የብርታት፣ የጥንካሬ እንዲሆንላቸው እየተመኘሁ የዛሬ ዝግጅቴን በዚሁ ላብቃ። አሉላ ከቴዲ ጋር እንደገና ስቱዲዮ ልመልሳችሁ ነው። ግሩም ነው። አዲሱ በፌስቡክ እና በድረገጻችን የሚከታተሉ አድማጮች የቴሌቪዥኑን ምስል ያገኛሉ። ሙሉ ዝግጅታችን እዛ ላይ አለ። የስቱዲዮ ሰዓታችን በቂ ሰዓት አልነበረንም። ለእኔና ለሱም ብቻ ሆኖ ስቱዲዮ የተያዘው ሰዓት በማዘጋጀቱ ግማሹን ሰዓት ወሰደ። የቀረውም ሰዓት ልናነሳ የምንችላቸው ነጥቦች ሳይቋጭ ነው። አንድ ነገር ግን ለአድማጮች ማስመር የምፈልገው እዛም ላይ ጠቆም አድርጌ ያለው በቃለ ምልልሱ ቴዲን አግኝተህ ስለ ሙዚቃ ብዙ ማውራት ትችላለህ፣ ነገር ግን የቅርብ ጊዜ ትውስታ ነው እና በሌላ የአሜሪካ ድምጽ ራዲዮ ፕሮግራም ጽዮን ግርማ ከኛ ቀድማ ከቀጠሯችን በኋላ አናግራው ስለነበር ይበልጡን የሚያወሩት በአዲሱ ስራው ላይ ስለነበር አልገፋውም። ድግግሞሽ እንዳይሆን በሚል ጥያቄዎች ከማንሳት ተቆጥቤ ያለው ታሪክና ፍልስፍና፣ የአገር ጉዳይ ማንነት፣ ስለ ህይወት፣ ስለ ኢትዮጵያ ስለሚያነሳቸው ጭብጦች በስፋት እንወያይባቸዋለን። እንግዲህ ዛሬ የራዲዮ መጽሔት ሰዓት የፈቀደውን ያህል ገፋ እናደርጋለን። የቀረ ካለ አሳድርን፣ በሌላ የራዲዮ መጽሔት እንመለስበታለን። ነጻ አስተሳሰብን ስለማራመድም ነጻ ስለመሆንም የሚመለከቱ ጭብጦች ነው እያነሳ ያለው። በጥበብ ስራዎች ቅድም መነጋገር ይቻላል ብልሀል። አቀባበሉ በጣም የጎላ ከዜማና ሙዚቃ ይዘትም ያለፈ ይመስላል። አቀባበሉ ላይ ሌሎች ስሜቶች አብረው የመጡ ይመስላል። አሁን ኢትዮጵያ የሚለው ዘፈን ጥሩ ምሳሌ ሊሆን ይችላል። ሰዎች በሌላ መንገድ መግለጽ ያልቻሉትን ለመግለጽ ዜማውን የሚጠቀሙ ወይ ላይ የሚያደርጉት ይመስልል። ለመጀመሪያ የምታደርገውን ነገር በጥራት አመጣጥ ነ። የምትፈልገውን ሀሳብ ምን ያህል ይገልጻል የሚለው ነገር ላይ ብዙ ጊዜ ታጠፋለህ። ከዛ በማንኛውም ሁኔታ ደግሞ መቼም አብዛኛው ሰው ሊቀበለው ይችላል እንጂ የማይወደው ደግሞ ክፍል ሊኖር ይችላል። ትልቁ ነጥብ አንድ የሚያደርገን ብዙ ነገሮች አሉ። እኔ አንድ ሰው ነኝ። ለምሳሌ በተለያየ ብሔር፣ ቋንቋ ውስጥ እዛ ጋር ስትጫወት ሁሉም እኔ ነኝ ማለት ነው። እኛም እንደዛ ነን። የሚታይ ነገር ነው እኮ ያንን ነገር ነው እና በዛ መጠን ነው ማየው ነው እስቲ ፈታ ፈታ ወዳሉት እውነቶች እንምጣ። የሀገር ጉዳይ፣ የታሪክ ጉዳይ እያነሳን ነው እና ጠንከር ባለ ስሜት ከመነጋገር ገራገሩን እናወራ። ስለ መነቃቃት የፍቅርን ያህል የአንድነትን ያህል የታሪክን ያህል ትዘምራለ በዘፈኖች ታንጸባርቃለህ። ወጣቶችን በቀናው መንገድ እንዲሄዱ ሰላም እንዲመጣ በብዙ ስራዎች ውስጥ ጎልቶ የሚሰሙ ድምጾች ናቸው። አንተ በምን ትነቃቃለህ? የሚያነቃቃ መንፈስ በምን መንገድ ይመጣል? እኔም በፈጠራ ወቅት ነው የምትለኝ፣ አይደለም ምንም ጊዜም። ጥሩ ነገር ሳስብ ጥሩ ነገር ስሰማ ነው እንደውም የመስራት ፍላጎቴ የሚነሳው። ለምሳሌ ወይ ስልክ ደውሎ ከሌ ታመመ፣ ከሌ ሞተ፣ ወይ ደግሞ ጥሩ ያልሆነ ያ ኤነርጂው ይጋባባል ራሱ እና ያወርደኛል። እሱ ጥሩ በማሰብ ነው እንደውም። ጥሩ መንገድ እና ትልቁ መንገድ ብዬ የማስበው ትልቅ ሀይል ይሰጣል እሱ። በዛ መንገድ ነው ጥሩ ነገር ማሰብ ጥሩ ነገር መጫወት፣ መነጋገር፣ ህይወትን መካፈል ብቻችን አይደለም እንኖረው ሁላችን እና በዚህ መንገድ ነው። ቴዲን በድጋሚ ላመስገን በስቱዲዮ መገኘት ብቻ ሳይሆን በቢሮችን ተገኝቶ ከስራ ባልደረቦቻችን ጋር በጉጉት ይጠብቁት የነበሩትን ሰዎች አግኝቷል። በአጋጣሚ የአሜሪካ ድምጽ ስራ አስፈጻሚ ቢሮችን ተገኝቶ ውይይት እናደርግ በነበረበት ሰዓት ላይ የተነሳችው አንዲት ደቂቃ ማትሞላ ፎቶግራፍ ፌስቡክ ላይ ተለቃ የብዙዎችን ጉጉት አንጸባርቃለች። እና አጋጣሚው የጥድፊያም ቢሆን ጥሩ ነበረ። ጀግናው ነው ያሉት ሲያዩት። ሌላም ለሚቀጥለው ራዲዮ መጽሄት የምናቆየው ፕሮግራም ሊኖረን ነው። ከሲድ ላይ ትንሽ ካሰማ ነው በስተቀር ቀሪ ሰአት አልቋል። በቃ ይሄኛውን ብዙ ቀጠሮ ተይዞለት የተገኘ ፕሮግራም በመሆኑ እና ብዙ ያደሩ ነገሮች አሉ፣ ያደሩ ብዙ ዝግጅቶች አሉ። የሚበልጠውን ከሲድ የቀድሞና አዲሶቹ ተተኪ ባለስልጣናት ጋር ያደረግነውን ቃለምልልስ በድረገጻችንና በፌስቡክም እንዲያገኙት እናድርጋለን። እንግዲህ ብዙ ስራ ይጠብቃል። መልካም ነው። ልክ ነው። ብዙ ስራ ይጠብቀናል። ስለናት ምትሬ የአድማጮች ማስታወሻ ነው ሰዓቱ። ባቀረብናቸው ዝግጅቶችም ሆኑ በሌሎች አነጋጋሪ ጉዳይ ዙሪያ ሐሳባችሁን ልታደርሱን የፈቀዳችሁ እናም ድምፃችሁን መልሰን እናሰማ ዘንድ ለተሳትፎ ተጋብዛችኋል። አሁን ወደ ማጠናቀቁ ልንሄድ ነው። አዎን ኢትዮጵያ በተሰኘው የቴዲ አፎ ዜማ ነው የምንሰናበተው። የዜና ማጠቃለያ ይነበባል። የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ካለፉት ሶስት ወራት ወዲህ ብሪታንያ ላይ የተፈጸሙት ሶስት የአሸባሪዎች ጥቃቶች በከይሲው ጽንፈኛ የእስላማዊነት ርዕዮተ ዓለም የተሳሰሩ ናቸው ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አሸባሪነትን መታገል በሚመለከት ዓለም ፖለቲካዊ ትክክለኛነትን ማቆም አለበት ብለዋል። ለንደን ላይ የተፈጸመውን ጥቃት የአሜሪካ ፍርድ ቤቶች ከስድስት ዋና ዋና የሙስሊም ሀገሮች የሚጓዙ ሰዎች ወደ አሜሪካ እንዳይገቡ ያወጡትን እቅድ እንዲፈቅዱ ጥሪ ለማድረግ ተጠቅመውበታል። የጀርመን ቻንስለር አንግላ ሜርከል ለንደን ላይ የተፈጸሙ ጥቃት አሳዝኖኛል፣ አስገርሞኛልም ብለዋል። ድንበሮች ሳይገድቡን በሀዘንና በድንጋጤ አንድ ሆነናል፣ በቁርጠኝነትም እንደዚሁ ሲሉ ባወጡት መግለጫ ምላሽ ሰጥተዋል። አሜሪካዊ ቱጃር ማይክል ብሉምበርግ በዓለም ደረጃ ከፍተኛ የአካባቢ ጥራት ብክለት ከሚያደርሱ ሀገሮች አንዷ የሆነችው ዩናይትድ ስቴትስ በኦፊሰል ደረጃ ባይሆንም እንኳን አሜሪካ በፓሪሱ ጉባኤ ላይ የገባቸው ቃል እንዲከበር ለማድረግ ቆርጠው ተነስተዋል። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስካሁን አራት ሰዓት በ19 በ22ና በ25 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ዝግጅታችን መልሰን እስከምንገናኝ ከፕሮግራም አቀናባሪያችን ውሱታ ምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢዎችን የአዲሱ አበበና አሉላ ከበደነን በሚቀጥለው የራዲዮ መጽሔት እንመለሳለን። ለአሁኑ ግን ሰላም ተናደ